ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሞኑን የተጠናቀቀው የኢህአደግ ሥራ አስፈጻሚ ስብሰባ ከአመራሩ አንድነት አንጻር የነበሩ ችግሮች በጥልቀት የተዳሰሱበት እንደነበረ የግንባሩ አራት አባል ድርጅቶች ሊቃነ መናብርት አስታወቁ። የተፈጠረው የጋራ አስተሳሰብ አንድነት ለተግባራዊ አንድነት መሰረት ጥሏል። ተግባራዊ አንድነቱ ደግሞ ለየት ባለ ትኩረትና እይታ እርብርብ የምናደረግበት ይሆናል። የበአዴን ሊቀመንበር አቶ ደመቀ መኮንን ናቸው። ሙሉ ዘገባውን ከዜናው በኋላ እናቀርባለን። ጤና ይስጥልን። እንደምን አመሻችሁ ክቡራት እና ክቡራን አድማጮቻችን። የዛሬ አርብ ታህሳስ 27 ቀን 2010 ዓም ምሽት አስተናጋጆች ሰለሞን ክፍሌና አዲስ አበበነን ፕሮግራሙን የሚመራልን ንጉሶ ታምሬ አብራችሁን ታማሽ ዘንድ የአክብሮት ግብዣችን ነው። አሁን በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ። የኢትዮጵያ መንግስት በወንጀል ለተከሰሱ አንዳንድ የተቃዋሚ ፓርቲ አባላት የተሰጠውን የክስ መሰረዝ ወይም ይቅርታ የመስጠት ጉዳይ እንደገና ላስብበት ማለቱ ተገለጠ። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባለፈው ረቡዕ በሰጡት ጋዜጣዊ መግለጫ ሁሉም የፖለቲካ እስረኞች እንደሚፈቱ ነበር የተናገሩ ተብሏል። ይሁንና እንዲህ የተባለው የጠቅላይ ሚኒስትሩ መግለጫ የተሳሳተ ትርጉም ስለተሰጠው መሆኑ ዛሬ ተገልጧል። የፖለቲካ እስረኞች የሉኝም ትል የነበረችው ኢትዮጵያ ይህን የረቡዕ ዕለት መግለጫ በመስጠቷ የተለያዩ አካላት አስተያየት ሲሰጡበት ሰንብተዋል። ሁማን ራይትስ ዎችም ሆነ አምነስቲ ኢንተርናሽናል የኢትዮጵያ መንግስት በጅምላ እስራት ታሳሪዎች ላይ ሰቆቃ በመፈጸምና በፖለቲካ እስረኞች ላይ ፍትሐዊ ያልሆነው ይዞታ በመፈጸም እንደሚከሱ ይታወቃል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በእስር የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ አቶ ጉርሜሳ አያኖ በምስክርነት በቆጠሯቸው ከፍተኛ የመንግሥት ባለሥልጣናት አቀራረብ ላይ ውሳኔ እንዳልደረሰ አስታወቀ። ፍርድ ቤቱ አጭር ተለዋጭ ቀጠሮ ሰጥቷል። መለስካቸውማ ዝርዝር አለው። የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ በተከሰሱበት ጉዳይ እንዲመሰክሩላቸው በቆጠሯቸው ከፍተኛ የመንግሥት ባለሥልጣናት አቀራረብ ጉዳይ ዛሬ ውሳኔው እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት አስታወቀ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አቶ ለማ መገርሳ፣ አቶ አባዱላ ገመዳ፣ ዶክተር አብይ አህመድና ወይዘሮ ጫልቱ ሳኒ ፍርድ ቤት ቀርበው በሚመሰክሩበት አግባብ ላይ ውሳኔው እንዳልደረሰለት የገለጸው ይህ ችሎት ተጨማሪ ማብራሪያ አልሰጠም። አጭር ተለዋጭ ቀጠሮ እንሰጣለን በማለት ብቻ ለጥር 3 ቀን 2010 ዓ ም ውሳኔውን እንደሚያሳውቅ ገልጾ ደምድሟል። ከጠቅላይ ሚኒስትሩ በስተቀር አራቱ ከፍተኛ ባለሥልጣናት ከሆዲድ ማዕከላዊ ጽሕፈት ቤት ተገኝተዋል በተባለ ደብዳቤ ባለፈው ሳምንት ለፍርድ ቤቱ እንዳመለከቱት በወቅቱ በአስቸኳይ አገራዊ ጉዳይ ስብሰባ ምክንያት ለመቅረብ እንዳልቻሉ ጠቅሰው ፍርድ ቤቱ አመቺ ቀጠሮ እንዲሰጣቸው መጠየቃቸው ይታወሳል። በዚህ ሳምንት አጋማሽ የኢህአዴግ አባል ድርጅቶች ሊቃነ መናብርት ለኢትዮጵያ ዜና አገልግሎት ኤጀንሲና ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት ጋዜጣዊ መግለጫ ሀገራዊ መግባባትን ለመፍጠርና ዴሞክራሲያዊ ምህዳሩን ለማስፋት ሲባል በሰሩት ጥፋት የታሰሩ የተቃዋሚ ፖለቲካ ድርጅቶች አመራር አባላትንና አንዳንድ ግለሰቦችንም በሕግ አግባብ ለመፍታት እንደተወሰነ መግለጻቸው ይታወሳል። ይሁንና እነማንና መቼ እንደሚፈቱ የሚታወቅ ነገር የለም። አቃቢ ሕግ አራቱን የኦፌኮ አመራር አባላትን ጨምሮ በሀያ ሁለት ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስርቶባቸው ከአንድ ዓመት ለማያንስ ጊዜ ሲከራከሩ ቆይተዋል። ከሀያ ሁለቱ ተከሳሾች መካከል ፍርድ ቤቱ አምስቱን በነጻ ሲያሰራብት አስራ ሰባቱን እንዲከላከሉ በይኖባቸዋል። እንዲከላከሉ ከተበየነባቸው መካከል ግን አቶ በቀለ ገርባ የሚከላከሉት በመደበኛው ወንጀል ክስ እንደሆነም አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች ዜና የምትላለፍላችሁ ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። ዩናይትድ ስቴትስ ሶስት ከአልቃይዳ ጋር የተሳሰሩ አንጋፋ አባላትን በአሸባሪነት ዝርዝር ውስጥ አስፍራለች። አቡበከር አሊ አዳ፣ መሐመድ አል ጋዛሊ፣ ዋናስ አል ፋኪን ናቸው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አሸባሪነት ብሎ በዝርዝር ውስጥ የፈረጃቸው ሃሮን ማሩፍ የላካውን ዘገባ አዳነች ፍስሃ እየት አቀርባለች። አቡበከር አሊ አዳን ከሶማሊያ መንግስት ጋር የሚዋጋው የአልሸባብ ቡድን አዛዥ ነው። በአልሸባብ ወታደራዊ መሪነት ለብዙ ዓመታት አገልግሏል። ዩናይትድ ስቴትስ በአሸባሪነት ስትፈርጀው በአልሸባብ ምክትል መሪነት ሲሆን በስልጣን ከፍ ማለቱን ያሳያል ማለት ነው። ሙሐመድ አሊ ጋዛሊ ደግሞ የመን ያለ አልቃይዳ የአረቢያን ልሳነ ምድር የተባለው ቡድን አንጋፋ አባል ነው። በቡድኑ የውስጥ ፀጥታ ጉዳይና አማጽያኑን በማሰልጠን ተግባር እንደሚሰራ ዩናይትድ ስቴትስ ገልጻለች። ዋናስ አልፋኬህ በእስላማዊ ማግረብ የአልቃይዳ ተባባሪ መሆኑን ዩናይትድ ስቴትስ ጠቁማለች። እስላማዊ ማግረብ በምዕራብና በሰሜናዊ ሰርጦች ይንቀሳቀሳል። በቱኒዝ ቱኒዥያ ባርዶ በተባለው ቤተ መዘክር ላይ ከሁለት ዓመታት በፊት የተፈጸመውን የሃያ ሰዎች ህይወት ያጠፋውን ጥቃት ያቀደው እሱ እንደሆነ አሜሪካ ገልጻለች። ዩናይትድ ስቴትስ በአሸባሪነት የፈረጀቻቸው ሰዎች ለአሜሪካ የገንዘብ ሥርዓት ተደራሽነት አይኖራቸውም። አሜሪካውያንም በማንኛውም መልኩ ከእነሱ ጋር ግንኙነት እንዲኖራቸው አይፈቀድም። በመጨረሻም ዜና ዕረፍት። በአፍሪቃ የመጀመሪያው ጄት አብራሪ ኢትዮጵያዊው ካፕቴን አለማየሁ አበበ ከዚህ ዓለም በሞት ተለይተዋል። በኢትዮጵያም የመጀመሪያው የሰባት መቶ ሀያ ጄት አብራሪም የነበሩት ካፕቴን አለማየሁ ትላንት ታህሳስ 26 ቀን 2010 ዓ ም ነው በ93 ዓመታቸው በጥቂት ቀናት ህመም ውስጥ ከዚህ ዓለም በሞት የተለዩት። የቅርብ ወዳጅ ለረጅም ጊዜም የሥራ ባልደረባ ኮሎኔል አርአያ ማሩ ካፕቴን አለማየሁን ባጭሩ ሲያስታውሱ እንዲህ ብለዋል። የቦይንግ ሰባት መቶ ሀያ የመጀመሪያው ኢትዮጵያዊ ጄት ካፕቴን ናቸው። አንደኛ ነገር ሁለተኛ ደግሞ የቦይንግ ሰባት መቶ ሀያ የመጀመሪያው አፍሪካዊ ካፕቴን ነበሩ። አየር ኃይልም በነበሩ ጊዜ በነበራቸው የስራ ብልጫ ሽልማት አግኝተዋል። ከቀድሞ ንጉሰ ነገስ ኮሎኔል አለማየሁ በእውነቱ በቤተሰብ ውስጥ በጓደኞቻቸውም፣ በስራ ባልደረቦቻቸውም በጣም የተከበሩ አገራቸውን በጣም የሚወዱ ለሙያቸው ፍቅር ያላቸው በሙያቸው ላይ ደግሞ ከፍተኛ ውጤት ያስመዘገቡ ሰው ናቸው። በሶስት መንግስታት የሰሩ ናቸው በሙያቸው በቀዳማዊ ኃይለ ሥላሴ ዘመንም ነበሩ፣ በደርግም ዘመን ነበሩ፣ አሁንም በኢህአዴግ ዘመን አሉ፣ ሙያቸውን እስካቆሙበት ጊዜ ድረስ ማለት ነው። የካፕቴን አለማየሁ የቀብር ሥነ ሥርዓት ነገ ቅዳሜ ታህሳስ ሃያ ስምንት ከቀኑ ስምንት ሰዓት ላይ በጴጥሮስ ወጳውሎስ የሚፈጸም ሲሆን ቀደም ሲል ከቀኑ ስድስት ሰዓት ለገሃር በሚገኘው ካቶሊክ መድኃኔዓለም ቤተ ክርስቲያን የጸሎት ፕሮግራም እንደሚከናወን ኮሎኔል አራያ ገልጸውልናል። ካፕቴን አለማየሁ የአራት ወንዶችና የሁለት ሴት ልጆች አባት ሲሆኑ አራት የልጅ ልጆችም አይተዋል። አድማጮች የካፕቴን አለማየሁ ሙሉ የህይወት ታሪክ በራዲዮ መጽሔት ፕሮግራማችን ለማቅረብ እንሞክራለን። ሌላም ዜና አረፍታለን። በአዲስ አበባ ከተማ ቂርቆስ ክፍለ ከተማ የተወለደው ጋዜጠኛ ኢብራሂም ሻፊ ረቡዕ ታሳስ 25 2010 ዓም ናይሮቢ ውስጥ ላንጋታ በተሰኘ ቦታ በተወለደ በ40 ዓመቱ ከዚህ ዓለም በሞት ተለይቷል። የቀብሩም ስነ ስርዓት ዛሬ አርብ ታሳስ 27 2010 በአዲስ አበባ ኮልፌ እስላም መካነ መቃብር ተፈጽሟል። ጋዜጠኛ ኢብራሂም ሻፊ አዲስ ጉዳይ የተሰኘው ሳምንታዊ መጽሔት ምክትል አዘጋጅ በመሆን ፖለቲካዊና ማህበራዊ ጉዳዮችን የተመለከቱ የትንተና ጽሁፍ ያቀርብ ነበር። አዲስ ጉዳይ መጽሔት በመከሰሱና በመዘጋቱ ነሐሴ 3 2006 ከሌሎች የሥራ ባልደረቦቹ አንድ ሆኖ የስደት ሕይወትን ተቀላቅሏል። በየካቲት ወር 2008 የወጣቶችን ስደት በተመለከተ ኢትዮጵያውያን፣ በተለይ ደግሞ ወጣቶች ለምን ይሰደዳሉ በሚል ርዕስ ላዘጋጀነው ፕሮግራም ኢብራሂም እንግዳችን ነበር። ለምሰደዳቸው ዋነኛው ምክንያት ድህነት ነው ግን ድህነትን ብቻ ነጥለሽ አትመለከችም። ድህነት ስትይ የመንግስት የፖሊሲ ውድቀት ነው። ድህነት ድህነት በራሱ ማለት ነው። ለወጣቶች ስራ መስጠት አለመቻል፣ ለወጣቶች እንዲረጋጋ የሚያስችላቸው ስራ መስጠት አለመቻል፣ ወጣቶችን ያማከለ ፖሊሲ መቅረስ አለመቻል የመንግስት የፖሊሲ ውድቀት ማሳያ ነው እና እነኚህ ልጆች በሀገር ፍቅር ኮስኮስን ማሳደግ አለመቻላችን ነው። ራሳቸውን እንዲችሉ ብልሀት መፍጠር አለመቻል ነው። እኔ በቅርበትም ስለማያቸው ጥናት አያስፈልገኝም። በየቀኑ በየዕለቱ የምመለከታቸው የማያቸው ሰዎች ናቸው። በየዕለቱ ስለምመለከታቸው በየዕለቱ ጥናቶች ናቸው እነኚህ ሰዎች የሚበሉት የሌላቸው ናቸው። የሚመገቡት የሌላቸው ናቸው። ኢትዮጵያ ውስጥ ለእነኝህ ወጣቶች ያለ ስራ በቂርቆስ አካባቢ ሸክም ነው። እሱንም እንኳን ለመሸከም የመንግስት ስር መደራጀት አለብሽ በወጣቶች ሊግ መታቀፍ። እነኝህ ሰዎች የሚያስወጣቸው የሚበሉት ማጣታቸው ነው። የምግብ እጦት ነው። የድህነታቸው ነው። መቸገራቸው ነው ከሀገር የሚያስወጣቸው። ኢብራሂም በሺህ ዘጠኝ መቶ ዘጠና ሰባቱ ብሔራዊ ምርጫ ድብደባና እስር ደርሶበት እግሩ በከፍተኛ ሁኔታ ይታመም እንደነበርና ሲራመድ ትንሽ ጎተት ያደርገው ነበር ሲሉ ጓደኞቹ ነግረውናል። አድማጮች ጋቢና የወጣቶች ፕሮግራም በጋዜጠኛ ኢብራሂም ሻፊ ህይወት ዙሪያ በቅርቡ ሰፋ ያለ ዘገባ ያቀርባል። ለሁለቱም ለሞቱ ኢትዮጵያውያን ለቤተሰቦቻቸው መጽናናትን እንመኛለን። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ሰሞኑን የተጠናቀቀው የኢህአደግ ሥራ አስፈጻሚ ስብሰባ ከአመራሩ አንድነት አንጻር የነበሩ ችግሮች በጥልቀት የተዳሰሱበት እንደነበረ የግንባሩ አራት አባል ድርጅቶች ሊቃነ መናብርት አስታውቀዋል። የውስጥ ዲሞክራሲን ከማስፋትና ዲሞክራሲን ወደ ህዝቡ ከማድረስ አንጻር ክፍተቶች መኖራቸውን እንደተመለከቱም ገልጠዋል የኢህአደግ አራት አባል ድርጅቶች ሊቃነ መናብርት የሰጡትን መግለጫ መነሻ ያደረገው እስክንድር ፍሬው ተከታዩን ዘግቦልናል። ሰሞኑን የተካሄደውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ መነሻ በማድረግ መግለጫ የሰጡት የአራቱ አባል ድርጅቶች ሊቃነ መናብርት ናቸው። በሀገሪቱ የአንዣበባው አደጋና ወቅታዊው ችግር ከውይይቱ ትኩረቶች አንዱ እንደነበር ተገልጿል። በችግሩ ላይ መግባባት ላይ መደረሱን በሚመጣው አደጋ ላይም የጋራ ግንዛቤ መፈጠሩን ነው የባዕዴን ሊቀመንበር አቶ ደመቀ መኮንን ያስረዱት። ከስብሰባው እንደወጣ ርብርብ የምናደርግባቸውን ስምንት የትኩረት መስኮች ለይተናል ብለዋል። ይህ ሁኔታም በአንድነት ለመንቀሳቀስ እንደሚረዳ አስረድተዋል። የተፈጠረው የጋራ አስተሳሰብ አንድነት ለተግባራዊ አንድነት መሰረት ጥሏል። ተግባራዊ አንድነቱ ደግሞ ለየት ባለ ትኩረትና ይታ ርብርብ የምናደርግበት ይሆናል። ከዚህ ቀጥለን በምናደርገው ርብርብ ደግሞ ከተጠያቂነት ጋር በተሳሰረና በተላበሰ ሁኔታ ሁኔታውን መቀየርና ይህንን አደጋ መክተን የስኬት ጉዞችንን ማስፋት ይገባናል የሚለውን ድምዳሜ ነው ለመያዙ የቻልነው ማለት ነው። የስብሰባውን ውጤት ኢህአዴግ አካሄድኩት ካለው በጥልቀት የመታደስ እንቅስቃሴ ጋር አያይዘው ያብራሩት ደግሞ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ሰሞኑን የተካሄደው የስራ አስፈጻሚ ኮሚቴ ስብሰባ በተለይ ከአራቱ አባል ድርጅቶች አንድነት አንጻር የዚያ የተሃድሶ እንቅስቃሴ ቀጣይ ስራ እንደተሰራበት ሊቆጠር እንደሚችል አብራርተዋል። በእርግጥ የጥልቀት የመታደስ እንቅስ እንቅስቃሴው በጥሩ ጥልቀት ያገኘበት መድረክ በመሆኑ በደንብ ያልታዩ ችግሮች ወጥተዋል። በውስጣችንም የነበሩ አንዳንድ ክፍተቶች፣ መጠራጠሮች፣ ያለመተማመኖች፣ የአመራር አንድነት ችግሮች ያልናቸውም ለመፍታት ያስቻለ መድረክ ነው። ያልወጡ ያልተፈተሹ እንዲፈተሹ እድል ያገኘንበት ነው። መሀላችን ላይ የነበረው የተለያዩ ችግሮች በየድርጅቱ በተቻለ መጠን በዚህ መድረክ ማየት የሚችለውን ያህል ለማየት ጥረት አድርገናል። ከዛም አልፈን በየ ለምሳሌ ህወሀት ያላየው በህወሀት ላይ ሌሎች ድርጅቶች በደንብ ህወሀት እንዲፈትሽ እድል ያገኘበት በተመሳሳይ ደደንም በአዴንም ኦህዴድም ራሱ እንዲፈትሽ የራሱ አመራር ብቻ ሳይሆን ሌላውም የእምነት የጋራ ጉዳይ ነው። የሀገር ተደጋግፈን ተጋግዘን ነው መሄድ የምንችለው። አንዱ ከደከመ ተያይዘን ነው የምንደክመው፣ ስለሆነ የጋራ አጀንዳ ነው በሚል የድርጅት አጥር የሰበረ ጥሩ አካሄድ ስለሆነ የተግባር አንድነት የፈጠረ ሲባል ያው የአመራር ነው፣ የጅምር ነው፣ መድረክ ነው። የኛው ቀጣይ የተለያዩ መድረኮች ይኖርናል። የውስጥ ድርጅት ዲሞክራሲን ከማስፋትና ዲሞክራሲን ወደ ህዝቡ ከማስረጻ አንጻር የህዝቡን ጥያቄዎች ለመመለስ መሰራት እንዳለበት መስማማታቸውን ያብራሩት ደግሞ የኦህዴድ ሊቀመንበርና የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ናቸው። የዲሞክራሲ ተቋማት የሚባሉ አሉ። እነኛ በሚገባ ዲሞክራሲውን በማስፋት በማጠናከር ሚናቸውን እንዲወጡ ምን ያህል እገዛ ተደርጎላቸዋል የሚሉ ጉዳዮች ሲታዩ ችግሮች አሉ። አሁንም የምናያቸው አንዳንድ ግጭቶችንም መለስ ብለን ካየን ለግጭት የሚዳርጉ ምንድን ናቸው ህዝቡ አመፀኛ ስለሆነ ነው ወይስ ችግር ስላለ ነው የሚለውን በሚገባ ማየቱ አስፈላጊ ነው። ችግሩ ተደምጦ ችግሩ በአግባቡ የማይፈታለት ከሆነ የመጨረሻ አማራጩ ወደ አመፅ ነው የሚገባው። ሁልጊዜ ታፍኖ የሚናጥ ነገር መፈንዳቱ አይቀርም። ታፍኖ የሚናጥ ነገር መፈንዳቷ አይቀርም። ስለዚህ በአንድም ሆነ በሌላ ችግሬ ተደምጦ ታይቶ ይፈታልኛል ብሎ የሚያስብበት በአመፅ እንዲሆን ወደዛ እንዲገባ አድርጓል ማለት ነው። ስለዚህ የዴሞክራሲ ጉዳይ እጅግ በጣም አስፈላጊ ነው፣ ወሳኝ ነው። የሕልውና ጉዳይ ስለሆነ ዴሞክራሲውን ማስፋት እጅግ በጣም አስፈላጊ ነው። የውስጥ ድርጅት ብቻ ሳይሆን በኅብረተሰብ ውስጥ መሰረት እንዲኖረው ማድረጉ ለሀገሪቷ የህልውና ጉዳይ ስለሆነ በዚህ ረገድ ማየት ብቻ ሳይሆን አስፈላጊ የሆኑ ሪፎርሞችንም ጭምር ማድረግ አለብን በሚል ደረጃ ነው የተወያየ ነው። ገዢው ፓርቲ የፖለቲካ ምህዳሩን ለማስፋት የተለያዩ ጥረቶች ማድረጉን ሆኖም እነዚህ ጥረቶች በቂ ያለመሆናቸውን ያስረዱት የኢህአዴግ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው። ገዢ ፓርቲ ከዚህ አንጻር እርምጃ ለመውሰድ የወሰነውም ከተለያዩ አካላት የተሰጡ አስተያየቶችን ከግምት በማስገባት ጭምር እንደሆነ ጠቅላይ ሚኒስትሩ አብራርተዋል። የፖለቲካ ምህዳሩ እንዲሰፋ የተለያዩ ጥረቶች የተደረጉም ቢሆኑ ነገር ግን መሰረታዊና ስርነቀል በሆነ መንገድ የፖለቲካ ምህዳር ሰፍቶ የዲሞክራሲ ልምምድ ለጋ ዲሞክራሲ እንደመሆኑ መጠን ልምምዱ ሰፍቶ ጎልብቶ መሄድ ያለበት ነው። ይሄንንም በማድረግ ዙሪያ የነበሩብንን ጉድለቶች ለመፈተሽ ችለናል። ከዚህ አኳያ በእኛ ደረጃ ይሄን በምናይበት ጊዜ ሕብረተሰባችንም ውስጥ የሀገር ሽማግሌዎችም የሃይማኖት አባቶችም አንዳንድ ሁኔታችሁን ብታሻሽሉ ይሻላል በዚህ ጉዳይ ላይ ሲቪክ ማህበራትም ጨምሮ ሌሎች በዚህ ጉዳይ ላይ የሚያደርጉት ተሳትፎ ከእንከን የጸዳ ስላይደለ ይሄን ነገር በተደጋጋሚ ብታዩት የሚል ሀሳብ ሲያቀርቡ ነበር። አንዳንድ ጥያቄዎችንም ይጠይቃሉ። ለምሳሌ ፖለቲከኞች ሆነው በራሳቸው ጥፋት በራሳቸው ችግርም ምክንያት በህግ ቁጥጥር ስር ያሉ ፖለቲከኞችም ጭምር ብትፈቷቸው የዴሞክራሲ ምህዳሩን ለማስፋት እናም አዲስ መንፈስ ለመፍጠር ይጠቅማቸዋል ብሎ የሚያነሷቸው ጉዳዮች አሉ። በእኛም ውይይት ወቅት ይሄን ነገር ስንፈትሽ እኛም የራሳችንን ጉድለት ፈተን በአዲስ መንፈስ ወደ ስራ ለመግባት እንዲያስችለን ህጉ ህገ መንግስቱም፣ ህጉም፣ ህጋዊ ስርዓቱም የህግ የበላይነትንም በማይጥስ መንገድ እነዚህ ፖለቲከኞችም ሆነ ሌሎችም በህግ ቁጥጥር ስር ያሉ አካላትን ምህረት የሚሰጣቸው ምህረት ህግ ክሳቸው ሊቋረጥ የሚገቡትንም ክሳቸውንም በማቋረጥ ይሄን መንፈስ መፍጠር አንድ እርምጃ ወደፊት መሄድ ይሆናል የሚል ታሳቢ ወስደናል። ለ17 ቀናት የተካሄደው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የደረሰባቸውን ድምዳሜዎች ተከትሎ የሚወሰዱ እርምጃዎች እንደሚኖሩ ይጠበቃል። በዝርዝር የተገለጸ ነገር ግን የለም። በተለይ ክልሎችን ከሚያስተዳድሩት አራት አባል ድርጅቶች አንጻር ምን አይነት እርምጃ እንደሚወሰድ አልታወቀም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የገዢው ፓርቲ ኢህአዴግ የግምገማ ማጠናቀቂያ ጽሑፍና ተከትሎ የተሰጠው መግለጫ አነጋጋሪ የሳምንት ጉዳይ ነበር። ከመግለጫው በኋላም ፖለቲከኞችና የፖለቲካ እስረኞች የሚለው አገላለጽም እንዲሁ መምታታትን የፈጠረ ጉዳይ ነው። በሳምንት ውስጥ ያነጋገርናቸው ናቸው አስተያየት ሰጪዎች በየትኛውም ቋንቋ ቢገለጽ ኢትዮጵያ ውስጥ ቁጥራቸው እንኳ በግልጽ የማይታወቅ ብዙ የፖለቲካ እስረኞች መኖራቸውን ይናገራሉ። ጽዮን ግርማ በዚህ ዙሪያ ዘገባ አሰናድታለች እንደደረሰ እናቀርባለን። አሁን ወደ ቀጣዩ የመጽሔት ርዕስ እንለፍ። የኢሉ አባቦር አሌ ወረዳ ነዋሪዎች በወረዳቸው የሚገኝ የጉሜሮ ሻይ ፋብሪካ ላይ ያላቸውን ቅሬታ ለመግለጥ ሰላማዊ ሰልፍ በመውጣታችን ፋብሪካው አካባቢ የነበሩ ነዋሪዎች ፈቃድ የመከላከያ ኃይል አምጥቶ አሰፈረብን ሲሉ ተናግረዋል። የአጋዚ ጦር በስፍራው ከሰፈረ ከሁለት ወር በላይ ሲሆን በአካባቢው ወጣቶች ላይ ድብደባ መፈጸሙንም ነዋሪዎች ይናገራሉ። በስፍራው ሰፍረው ባሉ የመንግሥት ሰራዊት ድብደባ ተፈጽሞብኛል ያለው ወጣት አጫሉ እሸቱ ባለፈው ሳምንት ኦንጋ በምትባል የገጠር ከተማ መጥተው እኔንና ቤት ውስጥ የነበሩ ጓደኞችን ደብድበው ሄዱ ሲል ለአሜሪካ ድምፅ ተናግሯል። በጉመሮ ሻይ ፋብሪካ ሰፍሮ ስላለው የአጋዚ ጦር እንዲሁም በፋብሪካው ላይ እየተነሳ ያለውን ቅሬታ የፋብሪካው ተጠሪ አቶ አዲሱ እንዲያብራሩ ለማነጋገር ያደረግኩት ጥረት አልተሳካም ይላል ዘጋቢያችን ገልሞ። በኢሉ አባቡር ዞን የአሌ ዋርዳ አስተዳደር አቶ ታደለ ጋዲሳ ፋብሪካው ከአካባቢው አስተዳደር ፍቃድ ውጪ ጦሩን እንዳሰፈረ ገልጠዋል። በፋብሪካው በህገወጥ መንገድ ተወስደዋል የተባለው መሬት የወረዳው አስተዳደር በማጣራት ላይ መሆኑንም ጨምረው ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ከሁለት ወር በፊት ነበር የኢሉ አባቦር አለ ወረዳ ነዋሪዎች በወረዳቸው ከሚገኝ ከጉመሮ ሻይ ፋብሪካ ተገቢ ጥቅምና አገልግሎት እያገኘን አይደለንም ሲሉ የተቃውሞ ሰልፍ ያደረጉት። ከተቃውሞ ሰልፍ በኋላ የአካባቢው ነዋሪዎች ከፋብሪካው ስራ አስፈጻሚዎች ጋር ምክክር ቢያደርጉም ፋብሪካው ለቅሬታው መልስ ከመስጠት ይልቅ የመከላከያ ሰራዊት ማስፈሩን ይናገራሉ። ቀን ቀን በፋብሪካው ግቢ ነው የሚውሉት። ማታ ማታ ደግሞ በፓትሮል ወጥተው ይዞራሉ። መንገድ ላይ ካገኙ በጥያቄ ያስጨንቁሃል። ብዙዎቻቸው ትግርኛና አማርኛም የሚናገሩ ናቸው። ያው ለእነሱ መልስ መስጠት አትችልም። ከመኪናው ከወረዱ ጥያቄ የለም ይመቱሃል። ባለፈው ሳምንት በፋብሪካው ሰፍሮ ያሉ የመንግስት ሰራዊቶች በራሱና በጓደኞቹ ላይ ድብደባ መፈጸማቸውን አጫሉ ሼቱ የተባለ የጉመሮ ሻይ ፋብሪካ አካባቢ ነዋሪ ይናገራል። ባለፈው ረቡዕ ማታ ሶስት ሰዓት አካባቢ በኮምፒውተር ቤት ውስጥ ሆነን ሜመሪ ላይ የሆነ ነገር እያስጫን ነበር። ከዚያ ፓውዛ አጥፍተው ነው የመጡብን። ቀጥለው ምንም አልጠየቁንም፣ በዱላ ደበደቡ። ሌላው የነዋሪዎች ቅሬታ ፋብሪካው ከነዋሪዎች ላይ በህገ ወጥ መንገድ ወስዷል ስለሚሉት መሬት ነው። በተለይ ፋብሪካውን የሚያዋስኑ ሰጊና ኦቤ የተባሉ የገጠር ቀበሌዎች ነዋሪ የሆኑት ያለ አግባብ በፋብሪካው መሬታቸው መወሰዱን ነዋሪዎች ይናገራሉ። ደሳለኝ ዘውዴ የኦቤ ቀበሌ ማህበር ነዋሪ ነበር። በግምት ወደ 16 ሄክታር መሬት ከቤተሰቡ በፋብሪካው በመወሰዱ ሙሉ ቤተሰቡ መበተኑን ይናገራል። ለፋ ኤግታራ ቱደጃ ኛ ቶኮ መሌ ካርታ አስራ ስድስት ሄክታር መሬት ያለምንም ካሳ ካርታ ውስጥ ገብቷል በማለት ከቤተሰቤ ላይ ወስደዋል መሬቱ ላይ ባሕር ዛፍ ሙዝ ቡና በማምረት እንተዳደር ነበር ንብረታችን ከተቀማ በኋላ ዐሥራ ስድስቱም የቤተሰባችን አባላት ተበታተንን ልጆች በየሰው ቤት ተሰተን ነው ያደግ ነው አባቴ በዚሁ ምክንያት አእምሮውን ሳተ። አያቴ ወደ ወረዳ አስተዳደር ተመላልሳ ብትከራከርም ያኔው የወረዳ አስተዳደር ምንም ማድረግ እንደማይቻል ነገራት። ደሳለኝ አሁንም ለወረዳው አስተዳደር አቤት ቢልም በቂ መልስ ግን ለቤተሰባችን አልተሰጠም ሲል ይናገራል። በፋብሪካው እየተሰማ ስላለው ቅሬታ ለፋብሪካው ተወካይ አቶ አዲስ እናነሳ ለሚዲያ ቃለ መጠየቅ መስጠት አይፈቀድልኝም ሲሉ ጥያቄያችንን ውድቅ አድርገዋል። በወረዳው የኢንቨስትመንት ቢሮ ኃላፊ የሆኑትን አቶ ፍቃዱ አስመራን የወረዳው አስተዳደር የአካባቢው ነዋሪዎች ጥቅም እንዲጠበቅ ምን ማድረግ ይችላል? ብለን ስንጠይቅ፣ ፋብሪካው ስምምነት ተፈራረመው ከፌደራል መንግስት ጋር ስለሆነ የወረዳው አስተዳደር ጣልቃ ገብቶ የአካባቢውን ነዋሪ ጥቅም ማስከበሩ ይከብደዋል ሲሉ መልስ ሰጥተዋል። አቶ ታደሌ ጋዲሳ የአሌ ወረዳ አስተዳደር በበኩላቸው ፋብሪካው ከአዋሳኝ ቀበሌዎች ወስደዋል ስለተባለው መሬት አንዳንዶቹ እንዲመለሱ የተደረጉ መሆናቸውን ተናግረው ከኦቤ ቀበሌ ማህበር ወደ ፋብሪካው ይዞታነት የተወሰዱ የግልም ሆነ ነፃ መሬት የወረዳው አስተዳደር በማጣራት ላይ መሆኑን ገልጸዋል። በፋብሪካው ሰፍሮ ስላሉት የጦር ኃይልም የወረዳው አስተዳደር እንዳልተማከረ ነው የተናገሩት። ትሪዳ ናነሰነራ ሚጉን ትክክል ነው። እነኚህ ኀይሎች እዚያ ነው ሰፍረው ያሉት። ነገር ግን የወረዳው አስተዳደር ስለዚህ ጉዳይ የተማከረው ነገር የለም። በወረዳችን ከፖሊስ ኀይል በላይ የሆነ የጸጥታ ችግር የለም። ቢኖርም ራሱ የክልሉ አድማ በታኝ ኀይል አለ። በፋብሪካው ሰፍረው ስላሉት የጦር ሠራዊት አባላት የፋብሪካውን አስተዳደር ስንጠይቅ እነሱም ማን እንደላካቸው እንደማያውቁ ነው የነገሩን። የአካባቢው ነዋሪዎችም ፋብሪካውን እኛንን ደህንነቱን እየጠበቅን ያለ ነው ይላሉ። በፋብሪካው ሰፍሮ ያለው ሠራዊትም በአካባቢው ነዋሪዎች ላይ ጥቃት እንዳይፈጽም ባለጉዳዮችን እያማከርንን በፋብሪካው ሰፍሮ ባሉ ወታደሮች በአካባቢው ወጣቶች ስለ ደረሰው ድብደባም የወረዳው ፖሊስ ምርመራ ላይ መሆኑን አቶ ታደለ ተናግረዋል። አቶ ታደለ ይህን የበሉ እንጂ ድብደባው የተፈጸመባቸው ወጣቶች እስካሁን ማንም በቁጥጥር ስር እንዳልዋለ ነው የሚናገሩት። የጉመሮሻ ልማት ድርጅት በፊት ይዞታው በመንግስት እጅ የነበረ ሲሆን የኢትዮጵያ ፕራይቬታይዜሽን ኤጀንሲ በ1994 ዓ ም ለምድሮክ ኢትዮጵያ ግሩፕ ተመኑ ለህዝብ ይፋ ባልተደረገ ዋጋ መሸጡ የሚታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። አድማጮች ሲቀናበር የቆየው የጽዮን ዘገባ ደርሶናል። አሁን ወደዚያ እናልፋለን። የገዢው ፓርቲ ኢህአዴግ የግምገማ ማጠናቀቂያ ጽሑፍና ተከትሎ የተሰጠው መግለጫ አነጋገር የሳምንቱ ጉዳይ ነበር። ከመግለጫው በኋላም ፖለቲከኞችና የፖለቲካ እስረኞች የሚለው አገላለጽም እንዲሁ መምታታትን ፈጥሯል። በሳምንት ውስጥ ያነጋገርናቸው አስተያየት ሰጪዎች በየትኛውም ቋንቋ ቢገለጽ ኢትዮጵያ ውስጥ ቁጥራቸው እንኳ በግልጽ የማይታወቅ ብዙ የፖለቲካ እስረኞች መኖራቸውን ይናገራሉ። ጽዮን ግርማ የፖለቲካ እስረኛ ማለት ምን ማለት ነው? ኢትዮጵያ ውስጥ ያለው የፖለቲካ እስረኛ ማን ነው? የሚል ጥያቄ አንስታ መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራ የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያምን ጠይቃለች። በዚህ ዙሪያ ተከታዩን ዘገባ አሰናጣለች አቶ ያሬድ ኃይለማርያም የፖለቲካ እስረኞች ማለት ምንም የማያምታታ ዓለም አቀፍ ትርጉም ያለው ጉዳይ ነው ይላሉ። ትርጉሙም የሚወድቀው በሰውየው ማንነት ላይ ሳይሆን አንድን የመንግስት አካል ፖሊሲ፣ አፈጻጸሙንና ድርጊቱን የተቃወመ ወይም አምባገነንነትን ያልተቀበለ እና ከዚህ ጋር ተያያዥ በሆኑ ጉዳዮች ላይ ሀሳቡን በመግለጽ የታሰረ በአጠቃላይ የፖለቲካ እስረኛ ነው ይላሉ። በአሁኑ ሰዓትም በኢትዮጵያ በተገቢው መንገድ ያልተመዘገቡ ቁጥራቸው የበዛ የፖለቲካ እስረኞች መኖራቸው የተረጋገጠ ጉዳይ ነው ይላሉ። መንግስት በሃይማኖቶች ውስጥ ጣልቃ መግባቱን ተቃውሞው ለእስር የተዳረጉ የሃይማኖት አባቶች በቅርብ ጊዜ ብናይ የሙስሊም ማህበረሰቡን የወከሉ ድምጻችን ይሰማ ብለው የተንቀሳቀሱ ሰዎች፣ በዋልድባ ገዳም ጋር ተያይዞ የታሰሩ መነኮሳት፣ ሌላው ደግሞ ከዚህ ከኢኮኖሚ ወይም ከሀብት ክፍፍል ጋር ወይም ከመሬት ጥርምት ጋር በተያያዘ ይሄ የህዝባችን መሬት ይሄ ቦታ ሊነካ አይገባም በማለት ብቻ ያችን ርዕስ አንስተው መንግስትን በመቃወማቸው የተነሳ የታሰሩ የማህበረሰብ ተወካዮች የፖለቲካ እስረኞች ናቸው። ለምሳሌ በጋምቤላ የነበረውን የመሬት ቅርምት ተቃውሞው በተለያየ በአካባቢው እንቅስቃሴ ያደረጉ ከነበሩ የታሰሩ ሰዎች አሉ። በኦሮሚያ ክልል በቅርብ ጊዜ የተነሱት ከማስተር ፕላኑ ጋር ተያይዞ በተነሱ ግጭቶች ይሄ የዚህ አካባቢ ህዝብ መሬት ያለ አግባብ ሊነካ አይገባም ብለው የህዝቡን ጥያቄ ያቀረቡ የአካባቢ ተወካዮች ታስረው፣ ግን የሚከሰሱት በሽብር የመንግስትን የልማት ስራ በማደናቀፍ ነው። እነዚያ ሰዎች ፖለቲካ እስረኛ ነው የሚቆጠሩት። ምነት ጥያቄ በማንሳት ይሄ በወልቃይት እንዲሁም በደቡብ አካባቢ ኮንሶ እንደዚሁም ሌሎች ቦታዎች ላይ ህዝባችን ወደዚህ አካባቢ ነው ማንነቱ ሊወሰን የሚገባው ድንበሩ እንደዚህ ነው የሚሉ ጥያቄዎች በማንሳታቸው ምክንያት የታሰሩ አሁን፣ የወልቃይት ኮሚቴ አባላት ታስረው ግማሾቹ በሽብር ሁሉ ክስ ተመስርቶባቸዋል። እነዚህ ሰዎች የፖለቲካ እስረኞች ናቸው። አቶ ያሬዳ አያይዘው እነዚህ ሰዎች ከታሰሩ በኋላ ክስ የሚመሰረትባቸው በሽብርና አመጽ በማነሳሳት የሚል እንደሆነ ጠቅሰው ሰዎቹ የጠየቁት ወይም የደገፉት ሀሳብ የመብት ጥያቄን በመሆኑ የፖለቲካ እስረኞች ናቸው ይላሉ። በትምህርት ተቋማቶች ውስጥ የመናገር ሀሳብን የመግለጽ ይሄ የአካዳሚክ ነፃነትን በማራመዳቸው ምክንያት የታሰሩ የከፍተኛ ተቋማት ይሁን በየትኛውም ደረጃ ያሉ ተማሪዎች፣ መምህራን፣ ምሁራን ሀሳባቸውን በመግለጻቸው ብቻ የጥቃት ሰለባ ተደርገው የታሰሩ ሰዎች ናቸው። ፖለቲካ ፓርቲ መሪዎች፣ ደጋፊዎቻቸው፣ አባላቶቻቸው በምርጫ መታዘብ ሂደት ውስጥ ታዛቢ ሆነው በመሳተፋቸው ብቻ የተቃዋሚዎች ታዛቢ በመሆናቸው ብቻ ታርጌት የተደረጉ ሰዎች ሰላማዊ ሰልፎችን ያዘጋጁ በሰልፎች ላይ የተሳተፉ ሰዎች እንደ ሽብረተኛ እየተቆጠሩ ለእስር የተዳረጉ ሰዎችን በጠቅላላ ላይ ይጨምራል። የተለየ አስተሳሰብ የተለየ የፍልስፍና ይሁን የፖለቲካ ምልከታ ይዘው አደባባይ ወጥተው የጻፉ ሀሳባቸውን የገለጹ እንደዚሁም በድህረ ገጾች ላይ የሚጽፉ አምደኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች ሲቪክ ማህበራት ተወካዮች፣ የሰራተኛ ማህበር፣ የመምህራን ማህበር፣ የሴቶችን ጉዳይ የሚያንቀሳቅሱ እና በኦሮሚያ ክልል እጅግ ቁጥሩ በርካታ የሆነ በሺዎች የሚቆጠሩ ወጣቶች ሰልፍ በመውጣታቸው ምክንያት ታስረው ግፍም ተፈጽሞባቸዋል። እነዚህ ሰዎች አሁንም በእስር ላይ ያሉ በርካቶች ናቸው። በአማራም ክልል እንደዚሁ በባህር ዳር፣ በጎንደር ተይዘው በተለያየ ማጎሪያ ካምፕ ውስጥ አሁንም ጭምር ታስረው እየማቀቁ የሚገኙ ወጣቶች አሉ። ደቡብ ክልል እንደዚሁ በኮንሶ እና ሌሎች አካባቢዎችም እንደዚሁ ከተቃውሞ ሰልፍ ጋር ተያይዘው የታሰሩ ሰዎች አሉ። ከሰልፍ ላይ ታፍነው ተወስደው፣ ከስራ ቦታቸው ላይ ታፍነው ተወስደው፣ ከመኖሪያ ቤታቸው ታፍነው ተወስደው የት እንደደረሱ የማይታወቁ ሰዎች አሉ። ሰዎች የተወሰዱት በመንግስት የጸጥታ ኃይሎች እንደሆነ ቤተሰቦች የአካባቢው ሰው አይተዋል፣ ግን የት ቦታ እንደታሰሩ በምን የት ሁኔታ ላይ እንደሚገኙ ሳይታወቅ አመታት የተቆጠሩ ሰዎች አሉ። አቶ ያሬድ በዘረዘሯቸው ሁኔታ የታሰሩትና ቁጥራቸው በውል የማይታወቁ ሁሉ የፖለቲካ እስረኞች እንደሆኑ ይናገራሉ። ሰዎቹ አሁን በእስር ቤት የሚገኙ በመሆናቸው መካድ የማይቻል ሀቅ ነው ሚላሉ። ረቡዕ ታህሳስ 25 2010 ዓ.ም. ገዢው ፓርቲ ኢህአዴግ ከአራቱ የፓርቲ አመራሮች ጋር በሰጡት መግለጫ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ህግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮችም ሆኑ ግለሰቦች ክሳቸው ተቋርጦና በምህረት እንደሚፈቱ ገልጸዋል። ከዚህ ቀደም ታስሮ የተፈታው የዞን ዘጠኝ የኢንተርኔት አምደኛው በፈቃዱ ኃይሉ እነዚህ ሰዎችም የፖለቲካ rengos chelal. በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎች በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው፣ አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት። አቶ ያሬድም ሆነ አቶ በፍቃዱ እስረኞቹ ከመቼ ጀምሮ እንደታሰሩና የት የት እንደሚገኙ ቁጥራቸው ምን ያህል እንደሆነ ጉዳያቸው በሚዲያና በማህበራዊ ሚዲያ ከሚገለጸው በስተቀር በይፋ የሚታወቅ ነገር የለም ይላሉ። በዚህ ጉዳይ ላይ በቅርቡ ያነጋገርናቸው ጠበቃ አቶ ወንድሙ ኤብሳና አቶ አለልኝ ምህረቱ ሁለቱ በግላቸው ብቻ ወደ ዘጠኝ መቶ ለሚደርሱ በአማራና በኦሮሚያ ሕዝባዊ ተቃውሞ ምክንያት የታሰሩ ደንበኞች እንዳላቸው ነግረውን ነበር። በፍቃዱ ኃይሉ የእስረኞቹ ቁጥርና ማንነት በመንግስት ሐቀኝነት ና ቤተሰቦቻቸው ይፋ ለማድረግ በሚያደርጉት ጥረት ላይ የተመሰረተ ነው ይላል። ይህንን የእስረኞችን ጉዳይ በተለይ የሚከታተል ሲቪል ሶሳይቲ እንኳን የለንም። የመንግስቶቹም ቢሆኑ ይህንን እያደረጉ አይደለም። ስለዚህ ከሁላችንም የበለጠ የሚያውቁት የመንግስት ተቋማት ናቸው፣ ፍርድ ቤቶች እና ማረሚያ ቤቶች ናቸው። አንዳንድ ሲቪል ሶሳይቲዎች አሉ፣ ለምሳሌ ኢትዮትሪያልስ የሚባለው ኢትዮጵያን ሂማን ራይት ፕሮጀክት የሚባሉት እነሱ ይመዘግባሉ። ኢትዮትሪያልስ የተፈረደባቸው እና ያልተፈረደባቸው ወደ ሶስት ሺህ የሚሆኑ እስረኞችን ዘርዝሯል። ግን አብዛኞቹ በሽብር ብቻ የተከሰሱ ናቸው። ግን ሽብር ያልተከሰሱ ፖለቲ የፖለቲካ እስረኞች አሉ። ሌላ ለምሳሌ አነትም በማነሳሳት ክስ የተመሰረተባቸው አሉ። በተለይ ደግሞ እነዚህም ፌዴራል ፍርድ ቤት ውስጥ ያሉ ናቸው። የክልል ፍርድ ቤቶች ውስጥ ተከሰው ማረሚያ ቤት ውስጥ እንደሁም አንዳንዶች ሳይከሰሱ ሳይመሰረትባቸው ራሱ ታጉረው ያሉ አሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በእስር ላይ ያሉ የፖለቲካ አመራሮችም ሆነ ግለሰቦች ከማለታቸው ውጪ እነማን እንደሚፈቱ በዝርዝር የተገለጸ ነገር የለም ክሳቸው ተቋርጦ ወይም በምህረት ከሚለው በስተቀር መቼ እንደሚፈቱ መቼ ክሳቸው እንደሚቋረጥም የተነገረ ነገር የለም። ወይም የወጣ ዝርዝር መረጃ እስካሁን የለም። እንደ አቶ ያሬድና በፈቃዱ ያሉ በሰብአዊ መብቶች ዙሪያ የሚሰሩ ሰዎች ትክክለኛ ብሔራዊ መግባባትን ለመፍጠር ሁኔታውን በግልጽ አስቀምጦ ሁሉንም የፖለቲካ እስረኞች መፍታት ካልተቻለ ሁኔታው ማታለል ነው የሚሆነው ይሉታል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። በመጨረሻም ፓኪስታን የአፍጋኒስታን ታሊባንን እና ሐቃን ቡድን ጨምሮ በአሸባሪ ቡድኖች ላይ እርምጃ እስክትወስድ የምንሰጣትን ለጸጥታ የሚውል እርዳታ አቆማለሁ ስትል ዩናይትድ ስቴትስ አስታውቃለች። ፓኪስታን ደግሞ ተቃውማለች። የቪኦኤ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዘጋቢ ኒክ ቺንግ ያጠናቀረውን ቆንጅታ ታቀርባለች። በዩናይትድ ስቴትስና ለሽብርተኞች መሸሸጊያ በመስጠት በምትወነጅላት በፓኪስታን መካከል ያለው ውጥረት በአዲሱ የአውሮፓውያን አመት ይበልጡን ተባብሷል። የዋይት ሀውስ የብሔራዊ ጸጥታ አማካሪ ኤች አር መክማስተር ስለ ጉዳዩ ሲናገሩ እንዲህ ብለዋል። አንዱ የሚያበሳጨው ጉዳይ ፓኪስታን የገዛ ህዝቧን የሚጎዳ ተግባር ስትፈጽም ማየት ነው። እነዚህም ቡድኖች እየመረጠች ትከታተላለች። ለታሊባንና ለሐቃኒ ቡድን መሪዎች መሸሸጊያና ድጋፍ ሰጥታለች። ከዚያ እየተነሱ ነው እዚያው ፓኪስታን አካባቢዎችና አፍጋኒስታን ውስጥ ከባድ አደጋ የሚያደርሱት። United States le Pakistan yemitsetaon yezetetar data andemittaqqarat yeuchiguday minister Tanant Hamus aragakwal min yahulu ndemiyazgin bezirzir algelletam yeuchiguday minister qalaqbay Heather Norworth Until the Pakistani government takes decisive action against groups including the Afghan Taliban and the Haqqani network የፓኪስታን መንግስት የአፍጋን ታሊባንና ሀካኒን በመሳሰሉ ቡድኖች ላይ ወሳኝ እርምጃ እስካልወሰደ ድረስ፣ በእኛ አስተያየት አካባቢውን የሚያናጉና የዩናይትድ ስቴትስ አባላት ኢላማ የሚያደርጉ ናቸው። ስለዚህ ዩናይትድ ስቴትስ ለፓኪስታን የጸጥታ ነክ እርዳታዎች መስጠት ታቆማለች። ይህ ውሳኔ ታዲያ የትረምፕ አስተዳደር በፓኪስታን ላይ ይዞት የቆየውን መከፋት የሚያንጸባርቅ ነው። እንደ ገና ሄዘር ኒውወርትይሄ ፓኪስታንን ሊያስገርማት አይገባም፣ ምክንያቱም ፕሬዚዳንቱ ሚኒስትር ቴለርሰንና ሚኒስትር ማቲስ ሁሉን የፓኪስታንን ባለስልጣናት ስለ ጉዳዩ አስጠንቅቀዋቸዋል። ፓኪስታን ከሀገሯ የሚንቀሳቀሱ ሽብርተኛና ታጣቂ ቡድኖችን ለማሰር በቂ ስራ አልሰራችም። ያ ያሳስበናል። ይበልጡን ወሳኝ የሆነ እርምጃ መወሰድ እንዳለበት ነግረናቸዋል። በዩናይትድ ስቴትስ የፓኪስታን አምባሳደር በበኩላቸው የጸጥታ እርዳታው መቋረጥ አደጋ ያስከትላል በማለት ትናንትና አስጠንቅቀዋል። ኢስላማባድ ለዩናይትድ ስቴትስ መራሹ ጸረ ሽብርተኛ ጥረትና አጎራባች አፍጋኒስታንን ለማረጋጋት ትልቅ አስተዋጽኦ አበርክታለች ብለዋል አምባሳደር አዚዝ አህመድ ቻውድሪ። ግጭት ውስጥ መግባት የለብንም ማለት የምንፈልገው ያንን ነው። ምክንያቱም እንደሚመስለኝ ሁለቱም ሀገሮች በዚያ አቅጣጫ መሄድ ከጀመሩ ይጣላሉ። ያ ደግሞ ለሁለቱም አይበጅም። ከአሁን ቀደም ዩናይትድ ስቴትስ ለፓኪስታን ልትሰጥ የነበረውን ለጦር መሳሪያ መግዣ የሚውል ሌላ ሁለት መቶ ሀምሳ አምስት ሚሊዮን ዶላር ይዛባታለች። ስርጭታችን ይቀጥላል። የተከበራችሁ አድማጮች የምናስተናግዳችሁ ሰለሞን ክፍሌና አዲሱ አበበነን። አሁን ወደ ቀዳሚው የምሽቱ ሁለተኛ ክፍል ቅንብር እናልፋለን። የመጀመሪያ ማለት ነው፣ ሁለተኛ አይደለም። በሁለተኛ ሰጥ አገባ እያነጋገሩ ባሉት የኢትዮጵያ ፖለቲካ ጉዳዮች ህዝባዊ ጥያቄዎችና ከአጣ ቢቅኙ የመውጫ መንገዶች ዙሪያ የተጀመረ ተከታታይ ክርክር የመጨረሻ ክፍል ነው። ሳምንታዊው እሰጥ አገባ ለምሽቱ ይዞ የቀረበው ተከራካሪዎች የገዢውን ፓርቲ አቋሞች በመደገፍ የሚሟገቱት አቶ ጌታቸው አረጋዊና የተቃዋሚ ድምፅ የሚያቀነቅኑት አቶ ግዛው ለገሰ ናቸው። ፈተናዎቹንና የገዢውን ፓርቲ አብዮታዊ ያለውን የፖለቲካ አመለካከት ምንነትና ከሁለት አስርታት በላይ አገሪቱ ከመጣችበት ጎዳና አንጻር ከዚህ በኋላስ ወዴት ሲል በሚጠይቀው ያለፈው ሳምንት ቅንብሩ የመጨረሻ ጥያቄ ይጀምራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ግራ ዘመምነት በራሱ መሰረት ያጣ ለም የሚለውን እስኪ እንፈትሸው። በአቶ ግዛው ጥያቄዎቹ የዜጎች እኩልነት አይከበርም፣ የምጣኔ ሀብት ተጠቃሚነት የለም፣ እርሶም ብለውታል። በቅጽበት ሰው በምን መልኩ ባለጸጋ እንደሚሆን የማይታወቅበት ሁኔታ ተፈጥሯል ብለዋል። የነጻነት፣ የልማት፣ የፍትህ፣ የዲሞክራሲና የሰላም ጥያቄ ካለ አንድ ስርዓት 27 ዓመታት ከመራ እነኚህ ጥያቄዎች ዛሬም ካሉ አልሰራም ለሚለው የፖለቲካ ፍልስፍናው ራሱ ለምን አይጠየቅም? ግምታዊ እምነትና እውነታ ይሄ ሪያሊቲና ፐርሰፕሽን ያህል ነው። አቶ አሉላ ይህን ምን መሰለህ፣ ለምሳሌ እኛ በትግራይ አካባቢ ያለን ወጣቶች ምንድን ነው የምንለው? ህዋሀት ኢትዮጵያን ለመለወጥ አንድነትን፣ አይዲሎጂውን፣ አስተሳሰቡን እንትን ለማድረግ እዛ ሂዶ እኛን ትቶ እኛ ሳንለወጥ እነትን ሳንቀርብ አጠቃላይ መድረስ የምንፈልግበት ሳንደርስ እሱ ወደ ሌላ አሳሚንት ሂደዋል ብለው ያስባሉ ብለው ያምናሉ ብለው ይስባሉ የትግራይ ወጣቶች። ወደ ሌላው ግን ብንሄድ ደግሞ ህዋሀት የእኛን ሀብት እየወሰደ ትግራይን የበለጠ እያለማ ትግራዮቹን የበለጠ ተጠቃሚ እያደረገ ነው ብለው ያስባሉ። እውነታው ግን አንድ ነው ሊሆን የሚችለው፣ ሁለት ሊሆን አይችል። ስለዚህ እውነታው የት ነው ያለው? ህዋሀት ነው ሪሊ አገሪቱን በበል ማለት ዋናነት እያስተዳደረና የራሱን ክልል ተወላጆች ተጠቃሚ እያደረገ ያለው፣ ወይስ የራሱን ክልል ተወላጆች ጥቅም አሳንሶ ነው ሌላው የበለጠ ተጠቃሚ እያደረገ ያለው፣ ወይስ እኩል ነው እኔ የማምንበት ነገር ልናገር፣ ህዋህት ለየት ያለ ማለት የበለጠ ድርሻ ካለው ፌዴራሉ ላይ ይህ ስህተት ነው። ወደ ሳይዝ ነው መምጣት ያለበት፣ ወደ ልክ ነው መምጣት ያለበት፣ ወደ ትክክለኛው መጠኑ የተመጣጠነ አቋም መምጣት አለበት ሲሉ ችግር እንዳለበት ያ ቅድም የተነሳው ያልተመጣጠነ ተጽዕኖ ይቀበሉታል ያምኑታል ምክንያቱም መምጣት አለበት ስንል መኖር አለመኖሩን ማረጋገጥ ይጠይቃል አዎ አይ እኔ ለምን መሰለህ ለምሳሌ ሁሌ የምንለው ይሄ በጸጥታ ኃይሎች አካባቢ ብዛት አሉ የትግራይ ተወላጆች ብዙ ጄኔራሎች ብዙ የሴኪሪቲ ትሎች አሉ ምናምን የሚል ሴንስ እናደርገዋለን አለ ግን አጠቃላይ ፖለቲካውን ስናየው ለምሳሌ ዋናው ወሳኙ ምንድን ነው የካውንስል ኦፍ ሚኒስተር ፓርላማ ምናምን ነው እዛ የትግራይ መጠን ትንሽ ነው። ስለዚህ አጠቃላይ የማይገባውን ወስደዋል የሚል እምነት የለኝም። ግን ግምቱ ስላለ ከግምት የሚነሳ እምነት ፐርሰፕሽኑ ስላለ ይሄ መጀመሪያ አካባቢ ህወሓት የተሻለ የአደረጃጀት እና ምናምን ስለነበረው እና ሌላውን እያገዘ ስለነበር ያ እስካሁን ያለ ነው የሚመስለው። ማንም ሰው ያ የተሳሳተ እምነት ነው። እሺ፣ አቶ ግዛው አንደኛ ነገር ያለው ምርጫ የማንነት ፌዴራሊዝም፣ ኤትኒክ ፌዴራሊዝም ወይን አህዳዊነት ነው የሚለው እውነት አይደለም። ብዙ ፌዴራል ሀገሮች አክቹዋሊ ከኢትዮጵያ በስተቀር ፌዴራል የሚባሉ ሀገሮች በማንነት ላይ የተመሰረቱ አይደሉም፣ በጂኦግራፊካል በኢኮኖሚክ ላይ የተመሰረቱ ናቸው። የተለያዩ ሀገሮችን መውሰድ እንችላለን። ኢትዮጵያ ውስጥ አህዳዊ ስርዓት ይኑር ወይንም አንድ ህዝብ፣ አንድ ሃይማኖት፣ አንድ ቋንቋ የሚል የኢትዮጵያ ፖለቲካ ሙቭመንት የለም። አክቹዋሊ ኢትዮጵያ ተማሪዎች እንቅስቃሴ ውስጥ የአህዳዊ ስርዓት ወይም ህዝባን ቋንቋ የሚለውን በመታገል በህዝባዊ ወያኔ አርነት ትግራይ ውስጥ እንደ ጠላት የተቆጠሩ የአማራ ወጣቶች ለመቀየር በደማቸው የከፈሉለት ጥያቄ ነው። ኢትዮጵያ ውስጥ የምንጠይቀው ያለ ነው። የኢትዮጵያ ህዝብ እየጠየቀ ያለው ምንድን ነው? የአገራችንነት አንድነት እየላላ ነው። ይሄ ደግሞ የህዝባዊ ወያኔ አርነት ትግራይ የብሔር ፖለቲካ ያመጣው ነው። ይሄ ደግሞ እኔ ያልኩት ሳይሆን ጎንደር ውስጥ ሲወጡ ምንድን ነው የትግራይ የበላይነት ይቁም ነው በግልጽ የሚታየው ነገር። የማንነት ፖለቲካ፣ የኤትኒክ ፌዴራሊዝም የአገራችንን ህልውና እና ኢትዮጵያውያን አብረን በክፉም በደጉም የኖርንበትን ሰንሰለት እየበጣጠሰው ስለሆነ የኢትዮጵያ አገዛዝ ከማንነት ፖለቲካ ወደ ዜግነት ፖለቲካ ይለወጣል የሚል ነው አንዱ ፖይንት፣ ይሄ ነው። ሁለተኛ ነገር የግራ ፖለቲካ በራሱ መጥፎ የለውም የሚለው አቶ ጌታቸው በግል ማመናቸው ምንም ችግር የለውም። ግን በዓለም ላይ ያሉ ሀገሮች በሙሉ ከሶቪየት ዩኒየን ጀምረን ሜቢክ ቻይና ካልሆነ በስተቀር የትኛውም ሀገሮች ቻይናን በኢኮኖሚ ለማለት ልናልፈው እንችላለን። የፖለቲካ ነፃነት ያለባቸው አገሮች የሉም። ይህን ማጥበቅ ይፈልጋሉ። የትኛውም በግራ ፖለቲካ የሄዱ አገሮች የፖለቲካ ነፃነት የኖራቸው የሉም፣ በኢኮኖሚም ቢሆን ከቻይና በስተቀር አብዛኛዎቹ ከልመና ያልወጡ መግባባት የሌለባቸው ሶሻል ፋብሪካቸው ወይም ማህበረሰባዊ ምንነታቸው እየተፈረካከተ ያለበት ቦታ ነው። ስለዚህ ሶሻሊዝም ከኢትዮጵያ በስተቀር ግዛው ለገሰ ስላለው አይደለም። ኢስት ዩሮፕን ማየት ይቻላል። የተለያዩ አፍሪካም ውስጥ የነበሩ ሀገሮችን ማየት ይቻላል። ሶስተኛ፣ ኢትዮጵያ ህብረ ብሔራዊ ነጫ እየተባለ በህዝባዊ ወያኔ አርነት ካድሬዎች እና የትግራይ ብሔርተኞች የሚለ የሚለው እውነት ነው። ኢትዮጵያ ህብረ ብሔራዊ ነች። በጣም ብዙ ሀገሮች ህብረ ብሔራዊ ናቸው። ግን በህብረ ብሔራዊነት የሚነሱ ጥያቄዎች ቋንቋ፣ ባህል በምን ላይበት ጊዜ እነዚህ ነገሮች በበቂ ሁኔታ የተሟሉበት ሀገር ና ለህዝቦቻቸው የፖለቲካ ነጻነት ና የኢኮኖሚ ነጻነት የፈጠሩ ሀገሮች የቶች ናቸው ብንላቸው በሊበራል ዲሞክራሲ የታነጹ በዜግነት ነጻነት ላይ የታነጹ ሀገሮች ናቸው። አሜሪካ ብንመጣ ዋሽንግተን ዲሲ ውስጥ አማርኛ መስሪያ ቤት ቋንቋ ነው፣ ስፓኒሽኛ ነው፣ ቻይኒዝኛ ነው፣ ቪየትናሚዝ ነው። ስለዚህ በብሔር ጥያቄ ታክበው የሚነሱ ጥያቄዎችን የመመለሻው መንገድ የማንነት ፖለቲካ ሳይሆን የሊበራል ዲሞክራሲና ነጻነት ነው። በመጨረሻ አንድ ነጥብ መ ፈልጋለሁ። በጣም ኢምፖርታንት የሆነው ፖይንት ምንድን ነው? የምንከተለው ፖለቲካ ማንነትን ያማከለ ስለሆነ የሚነሱ ጥያቄዎች በሙሉ ከኳስ ጨዋታ ጀምሮ እስከ ስልጣን ክፍፍል ድረስ የሚገመገሙትና የሚመዘኑት በማንነት ላይ ነው። ይሄ ደግሞ ሰሞኑን በኢትዮጵያ ውስጥ እያየ ነው ያለው ነው። ዛሬ ሊያሳስበን የሚገባው ምንድን ነው፣ በማንነት ላይ የተመሰረተ አገዛዝ ፖለቲካ የኢትዮጵያን ሕዝብ ወደ አላስፈላጊ የሆነ የእርስ በርስ መጨራረስ እንዳይወስደው ቆም ብለን ሁላችንም ልናስብ መልካም መልካም። ይሄ የተሻለ አቅጣጫ እንፈልግ። ቢያንስ ግራና ቀኝ ሁለታችን የሚያስማማ ይመስለኛል። ከመሰናበታችን በፊት አቶ ጌታቸው ያልመለሱልኝን አንድ ጥያቄ በድጋሚ ላንሳ። ስልጣን ላይ ያለው ኃይል ላለፉት 27 ዓመታት የቆየ ነው። ቅድም እርሶም የተስማሙባቸው የነጻነት፣ የልማት፣ የፍትህ፣ የዲሞክራሲ፣ የሰላም ጥያቄዎች መኖራቸው ሙስና ይመስልኛል። በቅጽበት አንድ ሰው በምን መልኩ ባለጸጋ እንደሚሆን የማይታወቅበት ሁኔታ ተፈጥሯል ብለዋል። እነኚህ ያለመስራታቸው በቂ አይደለም ወይ? አንድ ስርዓት ዲሞክራሲያዊ ስርዓት ከሆነ በህዝብ ከሚመረጥበት ዲሞክራሲ ከሚሰራበት ስርዓት ለሌሎች የማይለቅበት ምክንያት ምንድን ነው? ብሎም አጥጋቢ መልስ መስጠት ይቻላል። አልሰራም የሚለው የዛን ስርዓት ብቃት ጥያቄ ውስጥ አያስገባም ወይ? በቂ አይደለም ወይ? ይሄ አዎ የሚገባውን ስራ ስላልሰራ እኮ ነው። ይሄ አሁን እኮ እየተፈተነ ያለው እኮ ስራውን በአግባቡ መስራት ስላልቻለ፣ አሁን የስርዓቱ ችግር ነው የሚለው የ አይደለጁ ችግር ነው የሚለው ነው የማልስማማ አመራሩ የህዝብ ጥያቄ መመለስ አልቻለም። ስርዓቱን የአሰራር ጥያቄነትና ግልጽነት እንዲኖረው ስላላረገ እዛ ተጋርገዋል። አላስፈላጊ የሆኑ ጥርጣሬዎች እንዲፈጠሩ አድርገዋል። ሰዎች መጀመሪያ እንዳልኩት በቅጥበት ባለጸጋም የሚሆንበት በምን ባለጸጋም እንደሆን የማይታወቅበት ሁኔታ ተፈጥረዋል። ይህ እኮ ችግር ነው። ግን ይህ ችግር ምንድን ነው መፈታት ያለበት ስርዓቱን በመቀየር ለምሳሌ አሁን አቶ ግዛው እንዳሉት የሊበራል ዲሞክራሲ ሊበራል ዲሞክራሲ ምንድን ነው? የግለሰቦች መብት እና ሚኒማል ኢንተርቬንሽን ኦፍ ስቴት መንግስት የጸጥታ የህግ ማውጣት ምናምን ሮል የሚኖረው የሚል ነው። የኢትዮጵያ ውስጥ ይሰራል አይሰራም። ምክንያቱም በግል አይደለም፣ ምን የማየው እንደ ቡድን የማየው እኔ አንድ ሰው እንደ ኦሮሞነቱ ማየት ይፈልጋል መጀመሪያ እና ይሄ ሪያሊቲ እኮ ነው። ለምን ሆነ እሱ ሌላ ጥያቄ ነው። በምናወቅ ሪያሊቲ በማንነቱ ነው የሚኮራው። አቶ ገዛው እድል ሳልሰጡት እንዳይዘጋ ሊበራል ዲሞክራሲ ኢትዮጵያ ውስጥ ሊሆን አይችልም የሚለው የአቶ ጌታቸው አባል የኢትዮጵያን ሕዝብ በበቂ አለማወቅ ይመስለኛል። በሁለት ሺ አምስት በፈረንጆች በአስራ ዘጠኝ መቶ ዘጠና ሰባት በቅንጅት ጊዜ የኢትዮጵያ ሕዝብ ሰልፍ ወጥቶ ምርጫ እንደተሳተፈው እናውቃለን። ሁለተኛ ጎረቤታችን ኬንያ ልክ እንደ ኢትዮጵያ በጣም የተለያዩ ብሄር ብሄረሰቦች ያሉበት ሀገር፣ ጥቂት አለመረጋጋትም ተጨምሮ ቢሆን ለሁለተኛ ጊዜ ዴሞክራቲክ ኢሌክሽን ፕሬዚዳንት መርጠዋል። ሶስተኛ ጋናን የመሰለ ልክ እንደ ኢትዮጵያ የተለያዩ ቋንቋዎች የተለያዩ ብሄሮች ያሉበት ሀገር በዴሞክራቲክ መንገድ መሪዎቻቸውን በየ አራት አመቱ አስከሪ ሶስተኛ ጊዜ መሰለኝ ቀይረዋል። የኢትዮጵያ አይነት አወቃቀር የነበራቸው ህገ መንግስቱ ላይ ሞክር ያለው ኢትዮጵያን በጣም የሚመስል ሀገር ዩጎዝላቪያ ነበር። ዩጎዝላቪያ ደግሞ ዛሬ አስር አገር ገደማ ሆነዋል። ስለዚህ ኢትዮጵያውያን ለዴሞክራሲ ለሊበራል ዴሞክራሲ የሚያበቃ ነገር የላቸውም ኢትዮጵያ አይሰራም የሚለው የኢትዮጵያን ሕዝብ አለማወቅ ነው። ሌሎች አፍሪካ ውስጥ ያሉ ሀገሮች እንዳደርጉት ልናደርገው የምንችላል። ሁለተኛ ችግሩ የሰዎች ችሎታ ማነስ ነው የሚለው ከተወሰደ አቶ ጌዳቸውን መጠየቀው ችግሩ እኮ ችሎታ ያላቸው ሰዎች በአብዮታዊ ዲሞክራሲ እና በህወሓት ቴትርሺፕ መኖር አይችሉም። ስለዚህ አገሪቷን እተዉ ይሰደዳሉ፣ ወይንም እስር ቤት ይገባሉ። አብዮታዊ ዲሞክራሲ ሊፈጠር የቻለውና ሊይዘ የቻለው ሊለወጡ የማይችሉ ሰላሳ አርባ አመት በስልጣን እየባለጉ ያሉ በማንነታቸው ብቻ እየተመረጡ አብዮታዊ ዲሞክራሲ ማፍራት የሚችለው ችሎታ የሌላቸውን የፖለቲካ ሀክስ ወይንም የፖለቲካ ተጫዋቾችን ነው። ስለዚህ የኢትዮጵያ አገዛዝ የሚከተለውን ፍልስፍና እስካልቀየረ ድረስ ኢትዮጵያ ወደፊት አትሄድ። ጥሩነቱ እነ ለማ መገርሳን የመሰሉ እነ ዶክተር አብይን የመሰሉ እነ ገብሩ አስራትን የመሰሉ የአብዮታዊ ዲሞክራሲ መቀየር የሀገራችንን ህሉና ቅድመ ሁኔታ ነው የሚሉ ሰዎች ስላሉ ከነሱ ጋር ተባብ እና ፍልም አቤታዊ ዲሞክራሲ አይደለም የኢህአደግ አመራር ናቸው ለአርባ አመት ያራመደውን የፖለቲካ ትርረታ አርግፎ የኢትዮጵያን አንድነት እና ኢትዮጵያዊነትን የሚያበለጽግ ስለሆነ የጊዜ ጉዳይ ነው እንጂ ከኢህአደግ ወጥተው ዴሞክራቲክ ስርዓት ኢትዮጵያ ውስጥ እንደሚያመጡ እያሳዩ ነው ያለው። መልካም፣ የጠበቀው ክርክር ይቀጥላል። የለውጥ ጥያቄ ለምን እንዴት ምን አይነት አቅጣጫ አዎንታዊ ውጤት በሚኖረው መንፈስ እንቀጥላለን። አቶ ጌታቸው አረጋዊ ከአዲስ አበባ፣ አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ እንግዶች ሁለታችሁንም ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። እግዜር ስጥልኝ። አመሰግናለሁ አቶ ዋሌላ አቶ ግዛውን በጣም አመሰግናለሁ። እግዜር ስጥልኝ። አመሰግናለሁ አቶ ጌታቸውን የጠበቀ ልዩነት ያላቸው ሀሳቦቻችሁን ማንሳት በመፍቀዳችሁ በድጋሚ አመሰግናለሁ። እግዜር ስጥልኝ። እሺ፣ ደህና ሁን። ደህና ሁን አቶ ጌታቸው ደህና ሁን። ደህና አሉላንና እንግዶቹን እኛም እናመሰግናለን። ሳምንት በሌላ ርዕስ እንዲሁ ሞቅ ያለ ክርክር እንደሚኖር ተስፋ እናደርጋለን። አፍሪካ በጋዜጦች ቀጣዩ መደበኛ የምሽቱ ቅንብር ነው። አዘጋጅና አቅራቢ አዳነች ፍሳዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ የለውጥ እርምጃ የአፍሪቃ የተለያየ አቅጣጫ የአፍሪካ አህዮች ቁጥር መመናመን የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው የዎል ስትሪት ጆርናል ድረገጽ ኢትዮጵያ የፖለቲካ እስረኞችን እንደምትፈታ ማስታወቋን ዘግቧል በሕዝብ ብዛት ከምስራቅ አፍሪካ ሀገሮች ቀዳሚ ቦታ የምትይዘውና በኢኮኖሚ በዓለም ፈጣን እድገት በማሳየት ላይ ካሉት ሀገሮች አንዷ የሆነችው ኢትዮጵያ በአገሪቱ የሚካሄዱን ተቃውሞ ለማርገብ ስትል በብዙ ሺህ የሚቆጠሩ የፖለቲካ እስረኞች እንደምትፈታና እስረኞችን በማሰቃየትና በማንገላታት ተግባሩ የሚታወቀውን ማዕከላዊ እስር ቤት እንደምትዘጋ ማስታወቋን ጠቁሟል። አያይዞም የዎል ስትሪት ጆርናል ድረገጽ በሀገሪቱ ያሉ ተቃዋሚዎች ይህን ውሳኔ ጥንቃቄ ባዘለ በጎነት ተቀብለውታል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ የተሰማው ወሬ መልካም ነው፣ ነገር ግን በተግባር ላይ መዋሉን ሳይ ነው የማምኑ ማለታቸውን ጠቅሷል። የወል ስትሪት ጆርናል ድረገጽ ባለፈው ጥር ወር ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ባደረገው ቃለ መጠይቅ በሀገሪቱ የሚካሄደው ተቃውሞ መንስኤ ምን እንደሆነ ሲያስረዱ 100 ሚሊዮን ከሚሆነው የኢትዮጵያ ሕዝብ 42 ሚሊዮኑ ከ15 እስከ 34 ዓመት ዕድሜ ክልል ያለ በመሆኑ ለስራ አጥነት ምክንያት ሆኗል። በዚህ ያልረኩ ወጣቶች ወደ ግጭት ያመራ ተቃውሞ ለማካሄዳቸው ምክንያቱ ይህ ይመስለኛል ማለታቸውን ድረገጹ አውስቷል። ኢትዮጵያ ከቅርብ ዓመታት ወዲህ የዓለም አቀፍ መዋዕለ ንዋይ አፍሳሾች መስህብ ሆና ቆይታለች። እንደ አውሮፓ አቆጣጠር ከ2016 እስከ 2017 ዓም በነበረው ጊዜ የሀገሪቱ ኢኮኖሚ በዘጠኝ ከመቶ ማደጉን ዓለም አቀፍ የገንዘብ ድርጅት እንደገለጸ ድረገጹ አውስቷል። ይሁንና ባንክን የመሳሰሉት ወሳኝ ኢንዱስትሪዎችን በመንግሥት ቁጥጥር ስር ያደረገና የረቀቀ ጥበብ ያለው ወታደራዊና የፖሊስ ኃይሉንም ተቃውሞን ለማዳፈን ይጠቀማል ሲል ድረገጹ ዘግቧል። ዘጋርዲያን ድረገጽ በበኩሉ የአፍሪካ መሪዎች በአህጉሪቱ ዙሪያ ስላለው ጥሩም ሆነ መጥፎ ለመወያየት በያዝነው ጥር ወር ጉባኤ ያካሂዳሉ። ሰላሳኛው የአፍሪካ ህብረት ጉባኤ የሚካሄደው ወደ ሰላም፣ ብልጽግናና ውህደት የምታመራ አፍሪካ በሚል መሪ ቃል እንደሚሆን ድረ ገጹ ጠቅሶ ዓላማው ጉልህ ቢሆንም ገና በርቀት ላይ ያለ ራዕይ ነው ይለዋል። ቻተም ሃውስ የተባለው ለንደን የሚገኝ የጥናትና ምርምር ተቋም የሚሰሩት አሌክስ ቫይንስ የ2018 የያዝነው ዓመት ማለት ነው አፍሪካ እየመጠቀች ነው የሚለው ሳይሆን የአፍሪካ ይዘት የተለያየ ነው የሚለው ይሆናል ምክንያቱም አፍሪካ እየመጠቀች ነው የሚለው መሪ ቃል ከሚገባው በላይ የተለጠጠ ነውና ማለታቸውን ዘጋርዲያን ድረገጽ ጠቅሷል። ጉልህ የሚሆነው የአህጉሪቱ የተለያዩ ክፍላት የሚወስዱት ያለው የተለያየ ጎዳና ነው። በማዕከላዊ አፍሪካ ተስፋ የሚያስቆርጥ ነገር ሲታይ፣ በደቡባዊና ምዕራብ አፍሪካ አዎንታዊ አካሄዶች ይንጸባረቃሉ። አንድ ላይ ያለው አጠቃላይ ዝንባሌ ግን የረጅም ጊዜ መሪዎች እየተመናመኑ መሄድ ነው ሲሉም አሌክስ ቫይንስ አስገንዝበዋል። የጋምቢያው ያህያ ጃሜ አቻምና የተካሄደው የአንድ ዓመታት የሥልጣን ጊዜያቸውን ያከተመውን የምርጫ ውጤት አልቀበልም ባሉበት ወቅት ሴኔጋል፣ ላይቤሪያና ናይጄሪያ ባደረጉባቸው ተጽዕኖ ምክንያት ከስልጣን ለመውረድ ተገደዋል። ሮበርት ሙጋቤም ከ37 ዓመታት የሥልጣን ጊዜ በኋላ ለመውረድ ተገደዋል። የአንጎላው ኤድዋርዶ ዶስ ሳንቶሽም ከአራት አስርተ ዓመታት የስልጣን ጊዜ በኋላ ተሰናብተዋል። ሌሎች በርካታ የረጅም ጊዜ መሪዎችም እየተዳከሙ ናቸው። ለ16 ዓመታት ያህል ስልጣን ላይ የቆዩት የአንጎላው ጆዜፍ ካቢላም ብዙም ላይ ቆዩ ይችላሉ ይላል በጋርዲያን ጋርዲያን ድረገጽ ላይ የወጣው ጽሑፍ። ከጸጥታ ደህንነት አንጻር በሊቢያና በደቡብ ሱዳን ሊካሄዱ የሚችሉት ምርጫዎች ሰላም ከማምጣት ይልቅ ውጥረትን በማባባስ ግጭት ሊያስከትሉ ይችላሉ የሚል ስጋት እንዳለም ድረገጹ ላይ የወጣው ዘገባ ጠቅሷል። ከኢኮኖሚ እድገት አንጻር ደግሞ ከሰሐራ በመለስ ያሉት የአፍሪካ ሀገሮች ባለፈው ሰኞ በጀመረው አዲስ ዓመት በ3.4 ከመቶ ያድጋሉ ተብሎ ይጠበቃል። በአህጉሪቱ ትልልቅ ኢኮኖሚ ያላቸው በሚባሉት ሀገሮች በፖለቲካዊ አለመረጋጋት ምክንያት የእድገት ሂደቱ ወደ ኋላ ተጎትቷል። ጋና በአዲሱ ዓመት የላቀ ፍጥነት ያለው የኢኮኖሚ እድገት እንደሚኖራት፣ ኢትዮጵያና ታንዛኒያ ደግሞ ከሷ ቀጥለው ፈጣን እድገት እንደሚኖራቸው የጋርዲያን ድረገጽ ጠቅሷል። የኒውዮርክ ታይምስ ጋዜጣ ድረገጽ ደግሞ ከአህያ ቆዳ የሚሠራ ጀላቲን ለቻይና ባህላዊ መድኃኒትነት ስለሚያገለግል የቻይናን የአቅርቦት ፍላጎት ለማርካት ሲባል የአፍሪካ አህዮች እየተሰረቁና ቆዳቸው እየተገፈፈ ነው ይላል። በአሁኑ ወቅት አህዮች የሚታረዱባቸው መደብሮች ተከፍቷል። እነዚህ የቤት እንስሳት ታዲያ ከመንደሮች እየተሰረቁ መሆናቸውን ኒውዮርክ ታይምስ ጋዜጣ ድረ ገጽ ላይ የወጣው ዘገባ ገልጿል። እንጂሩ የተባሉ ሸቀጣሸቀጥን በአህያዎች እየጫኑ የሚነግዱ ነጋዴ በቅርቡ አምስት አህዮች እንደተሰረቁባቸው ገልጸዋል። አህዮቹ ስለተሰረቁባቸው በቀን ያገኙት የነበሩ ወደ 30 ዶላር ይጠጋ የነበረው ገቢያቸው ወደ አምስት ዶላር መውረዱንና ዕዳቸውን እንኳ መክፈል እንዳቃታቸው መግለጻቸውን ዘገባው ጠቅሷል። ሌቦቹ እንስሳቱን ሰርቆ ወዲያውኑ ካረዷቸው በኋላ ከአንገታቸው በታች ያለውን ቆዳ ገፈው ስጋቸውን ለጆፌ አሞራና ለጅብ ቀለብ ትተውት ይሄዳሉ ሲል ኒውዮርክ ታይምስ ጋዜጣ ድረ ገጽ ላይ ወጣው ጽሑፍ ገልጿል። ከዓለም የበዛ የነበረው የቻይና አህዮች ቁጥር የጀላቲኖ አቅርቦት እየጨመረ በመሄዱ ከ11 ሚሊዮን ወደ 6ና 3 ሚሊዮን እንደወረደ አህዮችን ደግሞ እንደ ላሞችና አሳማዎች በቀላሉ ማርባት ስለማይቻል የቻይና ኩባንያዎች አህዮችን ከአዳጊ አገሮች መግዛት መጀመራቸውን ዘገባው አውስቷል። በዓለም ደረጃ ያሉት አህዮች ብዛት 44 ሚሊዮን ሲሆን ለቻይናው ኢጃው ለተባለው መድኃኒት አቅርቦት ሲባል በዓመት 1.8 ሚሊዮን የሚሆኑ አህዮች እንደሚታረዱ ለአህዮች ደህንነት የቆመ በብሪታንያ ያለው ድርጅት መግለጹን የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ጽሑፍ ጠቁሟል። ቻይና ከመላ ዓለም አህዮችን ማስገባት የምትፈልግ ሲሆን 14 የአፍሪካ ሀገሮችና ፓኪስታን ዓለም አቀፍ የአህዮች ንግድን አግደዋል። ታንዛኒያ ባለፈው ሰኔ ወር እገዳ ስታደርግ አህዮች እንዲከታረዱ ከምድረ ገጽ ሊጠፉ ይችላሉ በሚል ስጋት መሆኑን ጽሑፉ አውስቷል። አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ነው ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል ርዕስ አንቀጽ አሜሪካዊ አስተሳሰቦችና የተቋማትን ምንነት እንዲሁም ማንነት ያንጸባርቃል። የዩናይት ስቴትስ ህገ መንግስት አንቀጽ ሶስት የመንግስቱን የፍትህ ዘርፍ ያቀፈውን የፌዴራል ፍርድ ቤቶች ስርዓት አመሰራረት ይደነግጋል። የዩናይት ስቴትስ መንግስት የፍትህ ዘርፍ የአገሪቱን ጠቅላይ አቃቤ ህግና በዩናይት ስቴትስ ምክር ቤት አማካኝነት የተቋቋሙትን የፌዴራሉን የበታች ፍርድ ቤቶች ያካትታል ሲል የዕለቱ ርዕሰ አንቀጽ የፍትሕ ስርዓቱን በሚያስረዳበት መግቢያ ይንደረደራል። ርሳ አንቀጹ በመቀጠልም የዩናይት ጠቅላይ ፍርድ ቤት በተለምዶ የመጨረሻዊ ይግባኝ ሰሚ ፍርድ ቤት ብቻ ተደርጎ ቢታሰብም የህገ መንግስቱ አንቀጽ ሶስት ግን በአንጻሩ ለመጀመሪያ ጊዜ በሚታዩ የክስ መዝገቦች ላይም ፍርድ የመስጠት ስልጣን እንደሚሰጠው ይተነትናል። ህገ መንግስታዊ አንቀጹ በተጨማሪም በፌዴራል ወንጀልነት የሚታዩ ጉዳዮችን እንዲወስንና የፌዴራል ህጎችን ደንቦችና ስምምነቶችን በተላለፉ ድርጊቶች ላይም ውሳኔ የመስጠት ስልጣን ይሰጠዋል። አንድ ተከሳሽ በየትኛውም በተከሰሰበት ወንጀል በዩናይት ስቴትስ የዳኝነት ሥርዓት በአውጫጭኝ መልክ ከሕዝቡ ከተመረጡ ዳኞች በሚካሄደው የፍርድ ሂደት የመዳኘት መብትንም ያስጠብቃል። በአገር ክህደት ወንጀል የሚያስፈርጅ ጥፋትን ምንነትም ይደነግጋል። የዩናይት ስቴትስ ሕገ መንግሥት አንቀጽ ሦስት የመጀመሪያ ክፍል የፍትሕ ሥርዓቱን ግዙፍ ኃይል አቅም የሕግ ድንጋጌዎችን ለመተርጎምና በየትኛውም የተወሰነ የክስ ጉዳይ ላይ ተፈጻሚ የማድረግ ሥልጣን ከተሰጣቸው የፌዴራሉ ችሎቶች ላይ ያደርገዋል። የፌዴራሉ ችሎቶች የወንጀል መቀጮ ለመጣል የእስር ብያኔ ለመስጠት እናም እንዲሁም ግጭቶችን ለመፍታት የሚያስችሉ እርምጃዎች ወደፊት የማዘዝ ሥልጣን ጭምር ተሰጥቶታል። እንደ ርዕስ አንቀጹ ማብራሪያም የሕጋዊ ውሳኔዎችን ተፈጻሚነት ለማረጋገጥ የዩናይት ስቴትስ ሕገ መንግሥት የችሎቶችን ስልጣን ከመዳፈር የሚያስቆጥሩ ድርጊቶችን ለመከላከል ለፍርድ ቤቶቹ የተለየ ጥበቃ ያደርጋል። በሌላ አነጋገርም የችሎቶችን ስልጣን የተጋፋ ወይም የተዳፈረ፣ ለችሎቱ አክብሮት የጎደለው አቀራረብ ያንጸባረቀ አሊያም የፍርድ ቤቱን ስራና ውሎ ያስተጓጎለ ማንም ወዲያውኑ መቀጮ ሊጣልበት ይችላል። የሕገ መንግሥቱ አንቀጽ ሦስት ምዕራፍ ሁለት ንዑስ አንቀጽ ሁለት የዩናይት ስቴትስ ጠቅላይ ፍርድ ቤት አምባሳደሮችን ቆንሲሎችንና ሚኒስትሮችን የሚመለከቱ ጉዳዮች ላይ ቀዳሚ ወይም ዋናው የፍርድ ሰጪ አካል መሆኑንም ይዘረዝራል። የሕገ መንግሥቱ ንዑስ አንቀጽ ሶስት በዩናይትድ ስቴትስ ሕግ የሚታዩ ማናቸውን ጉዳዮች፣ ዩናይትድ ስቴትስ የፈረመቻቸውን ስምምነቶች፣ ዓለም አቀፍ የማሪታይም ሕጎች አሊያም የተለያዩ ግዛቶችን የመሬት ይዞታ የሚመለከቱ ጉዳዮች ወይም ጉዳያቸው የሚታዩ ወገኖች በተለያዩ ግዛቶች የሚኖሩ ከሆነ አንዳቸው የሌላ አገር ዜጋ ወይም ነዋሪ በሚሆኑበት ጊዜ የፌዴራሉ ፍርድ ቤቶች ጉዳዮቹን እንዲያይ የሚያስችል ስልጣን ይሰጣቸዋል። ከሁሉ በላይ የፌዴራል ፍርድ ቤቶች ልዩ ሥራ ግን፣ ይላል ርዕሰ አንቀጹ፣ የፌዴራል ፍርድ ቤቶች ልዩ ሥራ በፕሬዚዳንቱ አሊያም በዩናይት ስቴትስ ምክር ቤቶች ይህ ሕገ መንግሥታዊ አሰራር እንዳይሰፍን ወይም የሥልጣን መተላለፍ እንዳይፈጸም መቆጣጠር ይሆናል። የፍርድ ቤቶች ተገቢና ልዩ ተግባር የሕጉን ድንጋጌዎች መተርጎም ነው። ሕገ መንግሥት በመሠረቱ በዳኞች የተለየ ስፍራ ሊሰጠው የሚገባ የሕጎች ሁሉ መሠረት ነውና ሲሉ ከዩናይት ስቴትሱ ሕገ መንግሥት አርቃቂዎች አንዱ የሆኑት አሌክሳንደር ሃሚልተን የተናገሩትን ዋቢ በማድረግ በዩናይት ስቴትስ ሕገ መንግሥት አንቀጽ ሶስት ላይ ያተኮረው የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች እስካሁን አብራችሁን ስለቆያችሁ እናመሰግናለን። ፕሮግራማችን በዚህ ተጠናቋል። ትግርኛው ይቀጥላል።